ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በቡሩንዲ ይካሄዳል የተባለው የሰብዓዊ መብቶች ጥሰት እንዲመረመር የአፍሪካ ኅብረት የደረሰበትን ውሳኔ ይደግፋል። 15 አባላት የሚገኙበት ጉባኤ ባለፈው ጥቅምት 17 2008 ዓ ም በሙሉ ድምፅ ባወጣው መግለጫ ቡሩንዲ ውስጥ የፕሬዚደንት ፒየር ኩሩንዚዛን ዳግም ለመመረጥ የደረሱበትን ውሳኔ ተከትሎ የተቀሰቀሰው ሁከት በብርቱ ያሳሰበው መሆኑን ገልጻ ዩናይትድ ስቴትስ የዓለሙ ድርጅት የጸጥታው ምክር ቤት ፕሬዚደንት ቡሩንዲን አስመልክቶ ያወጡትን መግለጫና ምክር ቤቱ ስለ ቀውሱ የሚያደርገውን ያላቋረጠ ክትትልና ትኩረት በደስታ ትቀበላለች። የአፍሪካ ኅብረት ጥቅምት 17 እንዳወጣው መግለጫ ሁሉ የጸጥታው ምክር ቤትም በቡሩንዲያውያን መካከል ሁሉንም አሳታፊ የሰላም ድርድር በአስቸኳይ እንዲደረግ በመንግሥቱና ሀገሪቱ ውስጥ ባሉ ጉዳዩ በሚመለከታቸው መካከልም ተመሳሳይ ጉባኤ እንዲጠራ አስገንዝቧል። ምክር ቤቱ የምሥራቅ አፍሪካ ማኅበረሰብን በመወከል የዩጋንዳው ፕሬዝደንት ዩወሪ ሙሴቬኒ የጀመሩት የሽምግልና ጥረት እጅግ አስፈላጊ መሆኑን አስምሮበታል፣ ይልና የቪኦኤ ርዕሰ አንቀጽ ሀተታውን ይቀጥላል ዩናይትድ ስቴትስ ቡሩንዲ ውስጥ የሚደረግ ማንኛውም ሰላማዊ ድርድር ሁሉንም ወገን የሚያሳትፍና የቡሩንዲ ዜጎችን ድምፅ የሚወክል መሆን እንዳለበት የጸጥታው ምክር ቤት ያቀረበውን ጥሪ በድጋሚ አስተጋብታለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ አስረድተዋል። ዩናይትድ ስቴትስ በተጨማሪም ምክር ቤቱ ቡሩንዲ ውስጥ በሁሉም ወገኖች ማለት በመንግስቱ የጸጥታ ኃይሎች በሚሊሻዎችና ሌሎች ህገወጥ ታጣቂዎች የተፈጸሙ የሰብአዊ መብት ጥሰቶች ማውገዙን እንዲሁም ወንጀለኞቹን ለፍርድ ለማቅረብ ያለውን ቁርጠኝነት ትደግፋለች ብለዋል። የተባበሩት መንግስታት አመራር ለቡሩንዲ ቀውስ መፍትሄ ለማግኘት በሚያደርገው ጥረት ዩናይትድ ስቴትስ ተበራትታለች ሲሉ የገለጹት የውጭ ጉዳይ ሚኒስቴሩ ቃል አቀባይ ጆን ከርቢ በተለይ ዋና ጸሐፊ ባንኪሙን የአፍሪካ ኅብረት የሰላምና ጸጥታ ምክር ቤት ለመውሰድ የተስማማባቸው እርምጃዎች ተግባራዊ እንዲሆኑ አስፈላጊውን እርዳታ እንደሚሰጡ በአደባባይ በመናገራቸው ተበራታለች ብለዋል። የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልልም ዩናይትድ ስቴትስ የአፍሪካ ህብረት፣ በምስራቅ አፍሪካ ማኅበረሰብ የተወከሉት ሸምጋይ ፕሬዚደንት ሙሴቬኒን፣ እንዲሁም የቡሩንዲ ዜጎች ከቡሩንዲ ውጭ በአስቸኳይ ይህን መሰሉን የአካባቢው ሀገሮች የሚሸመግሉትን ድርድር በአስቸኳይ ቢያደርጉ ለመርዳት ዝግጁ ናት። ፕሬዚደንት ፒየር ኩሩንዚዛ የአሩሻውን የሰላምና እርቅ ስምምነት በመጣስ የሶስተኛ ዙር የሥራ ዘመን እወዳደራለሁ ሲሉ በደረሱት ውሳኔ ምክንያት ሀገሪቱ ውስጥ የተፈጠረውን የጸጥታ ስጋት ችግር ለማስወገድ የተሻለው መንገድ ይኸው ነው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።